የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ በዛሬው ዕለት ዋሽንግተን ላይ ኦባማ በእጅጉ አሳሳቢ እየሆነ የመጣ ሲሉ በገለጡት የመካከለኛው ምስራቅ የጸጥታ ሁኔታ ዙሪያ እየተነጋገሩ ነው። ወጣ ገባው የታየበት ግንኙነት ያላቸው ሁለቱ መሪዎች ለመጨረሻ ጊዜ ተገናኝተው ከተወያዩ ከአንድ ዓመት በላይ ሆኗቸዋል። በሌላ በኩል የአሁኑ የነተንያሁ የዋይት ሀውስ ጉብኝት ዩናይትድ ስቴትስና ሌሎች አምስት አያለም መንግስታት በቴሄራን የኒውክሌር ቅመም ፕሮግራም ዙሪያ በኢራን ወይም ከኢራን ጋር ስምምነት ካደረጉ ወዲህ የመጀመሪያ ነው። ኬን ብረድማየር ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል። ባለፈው የሐምሌ ወር ከቴሄራን ጋር የተደረሰውን የኒውክሌር ስምምነት ኃያላኑ እንደሚሉት የኢራንን የኒውክሌር ቅመማ ፕሮግራም ፍጥነት ዝግ ያደርገውም እናም እስራኤልን ላደጋ ያጋልጣታል በሚል ጠንካራ ትችት ከሚያቀርቡ ወገኖች ዋነኛው ናቸው ኔታንያሁ። ዋይት ሀውስን ባልጨምረው ያለፈው መጋቢት ወር የዋሽንግተን ዲሲ ጉብኝታቸው አብላጫ መቀመጫ ባላቸው የሪፐብሊካን ፓርቲ አባላት በሚመራው የዩናይትድ ስቴትስ ምክር ቤት ተገኝተው የድርድር ሂደቱ ገና በመካሄድ ላይ ሳለ ባሰሙት ንግግራቸው ይህንኑ ስጋታቸውን አጉልተው ለማሳየት መሞከራቸው ይታወሳል። በዛሬው ንግግራቸው ኦባማና ኔታንያሁ ምክትል ፕሬዚዳንት ጆ ባይደን በተገኙበት የኢራኑን የኒውክለር ስምምነት ጨምሮ በአካባቢው የጸጥታ ጉዳዮች ዙሪያ ይወያያሉ። ሚስተር ኔታንያሁ እስራኤልን ለቀው ወዲህ ወደ ዋሽንግተን ከማቅናታቸው ሰዓታት አስቀድሞ በሰጡት ማስተያየት የሁለቱ መሪዎች ውይይት የእስራኤልን ደህንነት በማጠናከር ላይ እንደሚያተኩር ተናግረው ነበር። የእስራኤል ደህንነት መረጋገጥ እየተለዋወጠ በመጣው መካከለኛው ምስራቅ እስራኤል ያላትን የወታደራዊ አቅም አንጻራዊ በላይነት ተጠብቆ እንዲዘልቅ በታለመ ዓላማ ጭምር ዩናይትድ ስቴትስ በጸና አቋም የምታራምደው የድጋፍ ፖሊሲ ነው ሲሉ ኔታንያሁ አስረግጠው ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም የሚያበቃው የአስር ዓመቱ የእርዳታ ምደባ በአመት ከሶስት ቢሊዮን ዶላር በላይ ወታደራዊ እርዳታ ከዩናይትድ ስቴትስ የምትቀበለው አገራቸው በአመት ወደ አራትና አምስት ቢሊዮን ዶላር ከፍ እንዲልም ኔታንያሁ ተስፋ ማሳደራቸውን ነው ባለሥልጣናቱ ያመለከቱት። ኔታንያሁ አክለውም ዩናይትድ ስቴትስ በመጫዋ ስርታት ለእስራኤል የምትሰጠው እርዳታ ቀጣይነት ግልጽ በሚሆንበት ሁኔታ የሁለቱ መሪዎች ንግግር አስፈላጊ ነው ብያምናለሁ ብለዋል። እንደ አውሮፓውያን የዘመን አቆጣጠር ከጥቅምት 2014 አመተ ም ወዲህ የመጀመሪያቸው በሆነው የኦባማና ኔታንያሁ ውይይት ወቅት አዲስ የመከላከያ ስምምነት ፍጻሜ የሚያገኝበት ሁኔታ የሚፈጠር ያለ መሆኑን ወይም የሚያገኝበት ያለመሆኑን የተናገሩት የዩናይትድ ስቴትስ ባለስልጣናት ረቂቁ እየተሰናዳ መሆኑን ግን አረጋግጠዋል።